ሳይንስና ቴክኖሎጂ ሰሞኑን በአፋር ክልል ፈንታሌ ተራራ የተከሰተውን የመሬት መንቀጥቀጥ ተከትሎ በአዳማ፣ በዋሻርባ እንዲሁም በመዲናው አዲስ አበባ የተለያዩ አካባቢዎች ተመሳሳይ ክስተት መታየቱንም ነዋሪዎች ገልጸዋል። የአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ተቋምም ይህንኑ መረጃ አረጋግጧል። የአሜሪካ ረዳ መሬት ይፋ በታራ አካባቢ መካከለኛ የሚባል የመሬት መንቀጥቀጥ መከሰቱን አስታውቆ ክስተቱ የ10 ኪሎ ሜትር ጥልቀት እንደነበረው ገልጿል። የተከሰተው ርዕደ መሬትም እስከ 300 ኪሎ ሜትር ርቀት ድረስ ንዝረቱ መሰማቱንም ድረገጹ አስታውቋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ የሕዋ ሳይንስና የአስትሮኖሚ ትምህርት ክፍል መምህርና ተመራማሪ የሆኑት ፕሮፌሰር አታላይ አየለ ክስተቱ ለዚህ አካባቢ አዲስ አይደለም ይላሉ። እንግዲህ ይህ በፈንታሌ ቮልካኖ የሚባለው እንግዲህ እዚህ መተሃራ አጠገብ ያለ እሳተ ገሞራ በተለያየ ጊዜ የሚነሳበት ቦታ ነው። አሁን በኛ በሰዎች ታሪክ ሳይሆን በዚህ በከርሰ ምድር ጥናት የጊዜ ቀመር ስትታይ ረጅም ጊዜ ወደኋላ የሚያስኬድ ማለት ነው። እና በተለያየ ጊዜ መሬት መንቀጥቀጥ እዚህ አካባቢ ይፈጠራል። ለምሳሌ በ2015 በጎርጎሮሳውያን አቆጣጠር ሚያዝያ እና መጋቢት ውስጥ እንደዚሁ አይነት እንቅስቃሴ ነበረ። እና አሁን ደግሞ ላለፉት ሶስት ሳምንት አካባቢ የሚገመት ጊዜ በዚህ አካባቢ ተከሰተ ይገኛል ማለት ነው። የአዲስ አበባ ዩኒቨርሲቲ መረጃ እንደሚያሳየው በፈንታሌ የተከሰተው ረደ መሬት በሬክተር ስኬል አራት ነጥብ ዘጠኝ የሚለካ ነው። ፕሮፌሰር አታላይ እንደሚሉት አዲስ አበባን ጨምሮ በሌሎች አካባቢዎች የተከሰተው የመሬት ንዝረትም መነሻው ይኸው በአፋር ክልል ፈንታሌ ተራራ የተከሰተ ወረዳ መሬት ነው እና ምንድ ነው የሞገዱ ምንጭ እዚያ አካባቢ ነው ማለት ነው። እና ልክ ድንጋይ ውሃ ውስጥ ስንወረውር የሚነሱ ሞገዶች እየሰፉ ወደ ዳር እስኪጠፉ ድረስ እንደሚሄዱ ሁሉ የዚያ የመሬት እንቅስቃሴ በጣም ብዙ ክብደት ያለው አለት ሲደረመስ የሚፈጠረው ሞገድ ወይም እንቅስቃሴ ንዝረት በመሬት ከርስ እያቋረጠ እስከ አዲስ አበባ ድረስ እስከ ናዝሬት ድረስ፣ ደብረ ዘይት፣ መተሐራ፣ አዋሽ በተለያዩ ቦታዎች ሁሉ ነው የተሰማው። እና ብዙ ሰው የሚሰማው ሰማው እዚያ አካባቢ መሬት እንቅስቃሴ ስሜቱን ሲሰማቸው መሬት ተንቀጠቀጠ ማለት ልክ ብዙ ቦታ እንደመነጫ አይነት ማለት ነው፣ እና ያንን ማጥራት ያስፈልጋል። ስለዚህ አዲስ አበባ ውስጥ አይደለም፣ ወይም እዚህ የጠራዋቸው ከተሞች ውስጥ አይደለም መሬት መንቀጥቀጡ የተፈጠረው። የተፈጠረው አሁን የጠቀስነው ቦታ ከፈንታሌ ቮልካኖ ሰሜን፣ ሰሜን ምስራቅ አቅጣጫ ነው አልሞስ ወደ ሰሜን የሚባል ወደ አፋር አቅጣጫ ትንሽ ፈንታሌ የሚባል አለ። ከዚያ አካባቢ ና ከዚያ ስር ነው እና በኪሎ ሜትሮች ርቀት ከመሬት ወለል በታች ባለ አካባቢ ነው እየተፈጠረ ያለው ማለት ነው የዘርፉ ባለሙያዎች እንደሚሉ ርደ መሬት በሳተ ገሞራ ፍንዳታ በመሬት ንጣፍ ላይ የአለቶች መውደቅና ከርሰ ምድር ውስጥ በሚፈጠር ፍንዳታ በአነስተኛ ሁኔታ ሊከሰት ይችላል። በዋናነት ግን ርደ መሬት ከመሬት በታች በሚገኙ አለታማ ቁሶች ግጭት የሚፈጠር ተፈጥሯዊ ክስተት ነው። ይህ ግጭት የሚፈጠረው የምድር ንጣፎች ወይም ቴክቶኒክ ፕሌትስ በሚሰኙት ጠርዝ ላይ ነው። እነዚህ የምድር ንጣፎች የተደራረቡና ሁልጊዜ በእንቅስቃሴ ላይ ያሉ በመሆናቸው አንዳንዴም እርስ በርስ የሚጋጩበት ጊዜ አለ። ይህ ድንገተኛ ግጭት የሚፈጥረው ንዝረትና ሞገድም ምድርን በመሰንጠቅ ርዕደ መሬት እንዲፈጠር ያደርጋል። ለመሆኑ ሰሞኑን በኢትዮጵያ የተከሰተው ርዕደ መሬት መነሻው የትኛው ምክንያት ነው? መነሻው እንግዲህ ከአሻራው ከሚመዘገበው ዳታ ለማየት እንደሞከር ነው የቅልጣ አለት ከስር ፍልሃ የሚሆነው ማለት ነው። የቅልጣ አለት ከስር እየሰረሰረ ነው ወደላይ ላይ ይወጣል። ለመፈንዳት የታመቀ ኃይል ማለት ነው እና ያ አለቱን እየደረመሰ መውጫ ሲታፈን ከፍተኛ ኃይል የታመቀ ኃይል ነው እና ያንን አለቱን ሲሰብር ነው መሬት መንቀጥቀጥ የሚሆነው ማለት ነው። ወደ ላይ ሊተነፍስም ይችላል። በዚያውም ደግሞ ቀዝቅዞም ሊቀር ይችላል እና ዋናው ምንጩ ይሄ ምንድን ነው መሬት በራሷ የስምጥ ሸለቆ ተፈጥሮኝ አካባቢ አክቲቭ ሪፍት የሚባል ይባላል ነው። በነገራችን ላይ ኛ የኢትዮጵያን ሪፍት ና አፋር አካባቢ ማለት ነው እና በተለያየ ጊዜ የመሬት መንቀጥቀጦች ና የእሳተ ገሞራ እንቅስቃሴዎች የሚታዩበት ቦታ ስለሆነ በራሱ ጊዜ በተለያየ ጊዜ የዚህን አይነት ምልክት እያሳየ ይቀጥላል ማለት ነው። መረጃዎች እንደሚያሳዩት በዓለም ላይ 81 በመቶ የሚሆነው አብዛኛው አውዳሚ ርዕደ መሬት የሚከሰተው በፓስፊክ ውቅያኖስ ዳርቻ አካባቢ ነው። ምክንያቱም የመሬት ንጣፍ ወይም ፕሌቶች በአብዛኛው የሚንቀሳቀሱት በዚሁ አካባቢ በመሆኑ ነው። ከሁለት ዓመት በፊት ጥር 29 ቀን 2015 ዓ ም አውዳሚ ርዕደ መሬት የተከሰተባቸው ቱርክና ሶሪያም በዚሁ አካባቢ የሚገኙ ሀገሮች ናቸው። ፕሮፌሰር አታላይ እንደገለጹት በእነዚህ ሀገራት የተፈጠረው ክስተት የአረቢያን የመሬት ንጣፍ ወደ ሰሜን በሚያደርገው እንቅስቃሴ ከምስራቅ አናቶሊያ የመሬት ንጣፍ ጋር በመጋጨቱ የተፈጠረ ነው። በወቅቱ ጉዳቱን ከፍ ያደረገውም ይኸው መነሻ መሆኑን ገልጸዋል። በኢትዮጵያ ግን መነሻው ከዚህ የተለየ በመሆኑ የጉዳቱ መጠንም ይለያል። አዎ የእኛ የመሬት መፈላቀቅ ነው። መሰንጠቅ መለያየት ነው። ቱርክ ያለው የአናቶሊያን ፎልት የሚባል አለ እና የራዥያን ፕሌት የሚባል አለ። እሱ ጋር የኢንዲያን እና አረቢያን ፕሌት በሚያደርጉት ግጭት ነው። የእኛ አካባቢ ደግሞ የመሰንጠቅ ነው እና ምንድነው ጥቅሙ? የስምጥ ሸለቆ ወይም ደግሞ አክቲቭ ሪፍት የሚባለው በመላቀቅ በመፈላቀቅ ነው እና ጊዜ አያገኝም፣ ከከፍተኛ ኃይል አጠራቅሙ ትልቅ የመሬት መንቀጥቀጥ ምክንያት ለመሆን ማለት ነው። ጥቅሙ በትንንሽ መሬት ቆጣቆጦች አይነት ነው የሚያጠራቀመውን ኃይል የሚተነፍሰው ማለት ነው። ግን ያ ማለት ሁሉ ጊዜ እንደት ይሆናል ማለት አይደለም። አንዳንድ ጊዜ እስከ ስድስት ነጥብ ስበት ስምንት ሰባትም አፍሪካ ውስጥ ሁን ደቡብ ሱዳን፣ እንደዚህ ሞዛምቢክ ተፈጥሯል። እስከ ሰባት የሚደርስ ሁሉ ተመዝግቧል በመሳሪያ በአሁኑ ዘመን ማለት ነው። ያም ሆኖ ኢትዮጵያም በአፍሪካና በአረብ ፕሌቶች አቅጣጫ የምትገኝ ሀገር በመሆኗ በተለይ በሰምጥ ሸለቆ አካባቢ ለርዕደ መሬት ተጋላጭ መሆኗ ይነገራል። ከዚህ አኳያ በተለይ በሰምጥ ሸለቆ አካባቢ የሚገኙ የኢትዮጵያ ከተሞች በተለየ ሁኔታ ተጋላጭ ናቸው። የኢትዮጵያን ከተሞች ካየሽ አዲስ አበባን ጨምሮ በመዛኙ በስምጥ ሸለቆ ጫፍ ላይ ነው የሚገኙት። እንግዲህ ተጋላጭ ያልሆነ ከተማ አለ ለማለት አያስደፍርም። ምናልባት ባህር ዳር፣ ጎንደር እና በወዲያኛው ጎን ደግሞ እንደነ ጎባ እና ሮቢ አካባቢ ካልሆነ በስተቀር ብዙዎቹ ከተሞች ወይ በስምጥ ሸለቆ ውስጥ ናቸው እንደነ አዋሳ አይነት ናዝሬት፣ አርባ ምንጭ ስለዚህ እነዚህ አለበለዚያም ደግሞ በጫፍ ላይ ነው ያሉት እና ተጋላጭ ያልሆኑ ከተሞች የሉ። እርደ መሬት አነስተኛ፣ መካከለኛ ና ከፍተኛ በመባል በሶስት ሊከፈል ይችላል። እንደ ፕሮፌሰር አታላይ ሰሞኑን የተከሰተው እርደ መሬትም መካከለኛ የሚባል ነው። እርደ መሬት ከተፈጥሯዊ በተጨማሪ በሰው ሰራሽ መንገድ በግንባታ በማዕድን ቁፋሮ ና በአቶሚክ ቦምብ ፍንዳታም ሊከሰት ይችላል። እነዚህን ሰው ሰራሽ መንስኤዎች መከላከል ቢቻልም በተፈጥሮ የሚከሰትን ረድኤ መሬት ግን መተንበይም ሆነ መከላከል አስቸጋሪ ነው። ነገር ግን ፕሮፌሰር አታ ላይ እንደሚሉት የሚደርሰውን ጉዳት ቅድመ ጥንቃቄ በማድረግ መቀነስ ይቻላል። ከነዚህም መካከል ጠንካራ የህንፃ ግንባታ አንዱ መሆኑን ያስረዳሉ። ምንድነው መፍትሄው? ግንባታ ደረጃን አሻሽሎ ዝም ብሎ በዘፈቀደ መስራት ሳይሆን ያንን ያገናዘበ እስካሁን ስላልተፈተንኛ ኃይለኛ የመሬት መንቀጥቀጥ መጥቶ እስካሁን የተፈተነው ነገር የለም። ስልጣኔ እንግዲህ ከተሜነት የመጣውን ቅርብ ጊዜ ስለሆነ እና ያንን እንዲቋቋም የሚችል የምህንድስና ኢንዱስትሪ ማስፋፋት ያስፈልጋል ማለት ነው። ያልተጋነነ ማለት ነው ዋጋን የግንባታን ውጪና የዚህንን ፍራቻ ያገናዘበ ሁለቱን ያጣጣመ ነገር ነው መሰረታት ያለበት። ስለሆነም ከጥንቃቄ ባሻገር ስለ አካባቢ ጥበቃና የተፈጥሮ አደጋ የህብረተሰቡ ግንዛቤ በተለያየ መንገዶች ማሳደግ የሚደርሰውን አደጋ ለመቀነስ ወሳኝ መሆኑን ፕሮፌሰሩ አጽንኦት ሰጥተዋል። አድማጮች የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን አብሬያችሁ ነበርኩ። መልካም ጊዜ